የውጭ ጉዳይ ሚኒስቴር ትናንት ማምሻውን ያወጣው መግለጫ አጋር ብሎ በገለጻቸው ሀገራትና በኢትዮጵያ መንግስት መካከል ያለው ልዩነት በግልጽ የታየበት ነው። ሚኒስቴሩ በመግለጫው በተለይ በትግራይ ክልል ያለውን ሁኔታ አስመልክቶ አጋር መንግስታት እያራመዱት ነው ያለውን አቋም አጥብቆ ኮንኗል። በኢትዮጵያ ላይ ያልተገባ ጫና ለማድረግ የተቀናጀ ዘመቻ እየተካሄደ ነው በማለትም ነው ያወገዘው። በቅርብ የወጡ መግለጫዎችን በጥቅል በመጥቀስም የኢትዮጵያ መንግስት የአንዳንድ አጋሮችን አላማ ጥያቄ ውስጥ እንዲያስገባ እየተደረገ ነው ብለዋል። የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ ወቅታዊ ፈተናዎቿን እንድትወጣ ለመርዳትና ለመደገፍ እውነተኛ ፍላጎት እያሳዩ አይደለም በማለትም አክሏል። አጋር ያላቸውን አገራት በስም ያልጠቀሰው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያወጡትን መግለጫ ተከትሎ የመጣ ነው። ሚኒስትሩ አንቶኒ ብሊንከን በሰሞኑ መግለጫቸው በትግራይ ክልል ያለው ሁኔታ አሁንም አሳሳቢ ሆኖ መቀጠሉን ጠቅሰዋል። እሳቸው እንዳሉት የታጠቁ ኃይሎች ጾታዊ የሆኑትን ጨምሮ ጥቃቶችን መፈጸማቸው እንደቀጠለ ነው። በተለይ የኤርትራ ወታደሮችና የአማራ ክልል ኃይሎች ተግባር እጅግ የከፋ ነው ሲሉም ነው የገለጹት። ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ መሆኑን የሚገልጹ የተረጋገጡ መረጃዎች መኖራቸውንም አስረድተዋል። እንደዚህ አይነት ድርጊቶች ደግሞ እየጨመሩ መምጣታቸውን ነው። ብሊንከን የጠቀሱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በዚሁ መግለጫቸው የኤርትራ ወታደሮች በአስቸኳይ እንዲወጡም ጥሪ አቅርበዋል። የኢትዮጵያ መንግስትም የአማራ ክልል ኃይሎችን ከምዕራብ ትግራይ እንዲያስወጣና አካባቢው ለትግራይ ጊዜያዊ አስተዳደር እንዲመለስም እናሳስባለን ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ መሰል ጥሪዎችን መነሻ ያደረገ ይመስላል በተለይም የአማራ ልዩ ኃይል ይውጣ በሚል ከዩናይትድ ስቴትስ እና ከሌሎች አጋሮች የሚነሳው ጥያቄ በኢትዮጵያ ውስጥ ጉዳይ ጣልቃ መግባት እንደሆነ የውጭ ጉዳይ ሚኒስቴር እና የፌዴራሉ መንግስት በተለያዩ አጋጣሚዎች ገልጸዋል። ይሄኛው መግለጫም ያንኑ አቋም ግልጽ ያደረገ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ አብራርተዋል። እዛ መግለጫ ላይ እንደተመለከተው መግቢያው ላይ አጋሮቻችን፣ የልማት አጋሮቻችን በየጊዜው ለሚያነሷቸው ጥያቄዎች እና ከንስር ነው ጫቅመኖት ነገር ግን በአንዳንድ ወገኖች ኢትዮጵያን ለመርዳት ከመጣር ይልቅ አፍራሽነት እና የፈጠራ ወሬ የማየውን ትንቢት ይበዛሉ። አሁን የአማራ ሚሊሻ የሚለውን ከተመለከትከው የአማራ ሚሊሻ ማን ነው? ኢትዮጵያዊ አይደለም ወይ? ኢትዮጵያዊ ከኢትዮጵያ እንዴት ይወጣል ነው ጥያቄው። የትግራይ ሚሊሻ ኢትዮጵያዊ ነው። ከትግራይ እንዴት ይወጣል? ከኢትዮጵያ እንዴት ይወጣል? ይሄ በራሱ ሀገር ማድረግ የማይፈልገውን አንድ ወገን ለሌላ ሀገር ሲያደርግ ያማል። ይህን ጉዳይ የገባቸው መስሎን ነበር። ነገር ግን ችግሩን በየጊዜው መደጋገም ነገር ነው እና አንዳንዴ እንቆቅልሽ ነው የሆነው እና ይህንን ግልጽ ለማድረግ የወጣ መግለጫ ነው። ወታደራዊ ኃይሎች ሰብአዊ እርዳታ እንዳይደርስ እየከለከሉ ነው በሚል የቀረበውን ማሳሰቢያ በተመለከተም የሚከተለውን ምላሽ ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰሜን የሀገራችን ክፍል ሕግ የበላይነትን ማስከበር ከተጀመረበት ጊዜ ጀምሮ ተደራሽ እንሆን አክሰሰብል አክሰሰብሊቲ የምድረስ የሚሄድ ለዚህ ለተጎዳው አካባቢ የሚል ነገር ሲያቀርቡ ነበር የቆዩት። አክሰሰብሊቲ የሚባለው ነገር ኦልሬዲ ሙሉ በሙሉ ዝም ብሎ በማሳወቅ ብቻ ያለ ፍቃድ እየሄዱ ያለበት ሁኔታ ነው ያለው። ስለዚህ እርዳታ ሰጪ አካላት የሚዲያ አካላት እንዳለ እዛ ነው ያሉት። ቀደም ሲል እንድረስ እንድረስላቸው ጋ ተጎዳሚ አካባቢ ሲሉ መድኃኒት፣ ምግብ ጭነው እርዳታ ቁሳቁስ ጭነው በአፋፍ ላይ ቆሙና የተከለከሉ ይመስል ነበር፣ ግን ባዶ እጃቸውን አንዳንዶቹ። ይህም መጠየቅ ያለበት የጊዜው አንድ ሰው የሚያነሳው ነገር ነው። ስለዚህ አክሴስን የከለከለ የለም። ሰብአዊ መብት ጥሰትን በተመለከተ ከኢትዮጵያ ውስጥ የሰብአዊ መብት ከሚመለከታቸው ተቃወማት ጋር ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ከአፍሪካ ህብረት የሰብአዊና የሰው መብት ኮሚሽን ጋር በትብብር ይጣራ ተብሎ እንደውም አንዳንዶቹ አስቀድሞ ግኝቶች እየወጡ ያለበት ሁኔታ ነው። ለምሳሌ የኢትዮጵያ የሰብአዊ መብት ኮሚሽን ያደረጋቸው እንቅስቃሴዎችን ማለት ነው በአክሴስ ደረጃ በተደራሽነት ደረጃ በቪዛ ደረጃ በሙሉ የጠየቋቸው ጥያቄዎች ተመልሷል። ይህ በሆነበት ሰዓት አንድን ኢንሲደንት ወስደው ከአጠቃላይ ካለው ሁኔታ ጋር ማጋጨትና ይሄ አልተፈቀደም ይሄ እንዲሆኗል እርዳታ ተከልክሏል የሚለው ነገር መጣራት ያለበትና በእውነት መቆም ያለበት ነው የሚለውን ነገር ለመግለጽ የወጣ መግለጫ ነው። እንዲያውም ችግሩ ተቃራኒው ነው፣ እጥረት ነው ያለው እንጂ የመድረስ አይደለም የሚል ነገር ጠቅሳቸዋል። የሪሶርስ እጥረት ባለበት አንድ ወገን ለሪሶርሱን ለማሟላት መጣርና መንቀሳቀስ ሲገባው ጭራሽ እዛው ቀደም ሲል ሲቆፍሩ የነበረውን ነገር መቆፈር አስገራሚ ነው፣ ተቀባይነት የለው በሚል ነው መግለጫው ላይ ታየው። ግን በዩናይትድ ስቴትስም በአውሮፓ ሕብረትም በኩል የወጣው መግለጫ ወታደራዊ ኃይሎች ሰብዓዊ እርዳታ እንዳይደርስ እየከለከሉ መሆኑን የሚገልጹ የተረጋገጡ መረጃዎች አሉ መግለጫው ላይ እዚህ ላይ ሉክ ጥፋቶች ተጠፉ። ከሰባ መብትን መጣስ በጣም ክልክል ነው፣ ወንጀል ነው። ይህን ሰባ መብትን የጣሰ ጭምር የእርዳታ እርዳታ እንዳይደርስ እንቅፋት የፈጠረ መለስተኛ ነገር ነው። በሰባ መብትን የጣሰ ጭምር ይጣራል ብሎ መንግስት ይህንን ቃል በሰጠበት ስለዚህም እየሰራ ባለበት እየተጋ ባለበት ሁኔታ እችን ምክንያት አቶ ፕሮፖርሽን ብለው ነው አት ማድረግ አያስፈልግም። እዚህ ቦታ እዛ ሲጋ በዚህ ጉዳይ በዚህ ቀን በዚህ ሰዓት እንዲህ አይነት ተግዳሮቶች አሉ ብሎ ሪፖርት ማድረግ ይችላል አሁንም ይህንን ማድረግ ሲገባው ግን ተደራሽነት የለም፣ መንገድ ተዘግቷል የሚለው ነገር ነው እግራ የሚያጋባውና ይሄ ምን ለማለት ተፈልጎ ነው? ምንድን ነው ስሜቱ የሚለውን ነገር ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ ተኩስ አቁም እንዲደረግ እና ብሔራዊ ውይይት እንዲኖር እየቀረበ ስላለው ጥሪ በሚል ርዕስም ያስቀመጠው ምላሽ አለ። ከዚህ አንጻር በትግራይ ክልል ከሚገኙ ህጋዊ ተቃዋሚ ፓርቲዎች፣ የሲቪክ ማህበረሰብ አባላት፣ የግሉ ዘርፍ አባላት፣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ሰዎች ጋር ለመነጋገር የሚያስችል ፍኖተ ካርታ መዘጋጀቱን አስታውሷል። ህወሀት የዚህ ብሔራዊ የውይይት ሂደት አካል እንዲሆን በአጋሮች የሚደረገው ግፊት ግን ተቀባይነት የለውም ብለዋል። መግለጫው የኢትዮጵያ መንግስት ግጭት እንዲቆምና ከህዋት ጋር ድርድር እንዲጀመር አጋሮች በተደጋጋሚ የሚያቀርቡትን ጥሪ ሙሉ በሙሉ ውድቅ ያደርገዋል በማለትም ይቀጥላል። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ መግለጫ መንግስት ተቃውሞን ያፍናል፣ በጋዜጠኞች ላይም እርምጃ ይወስዳል በሚል በአንዳንድ መገናኛ ብዙሃን የቀረቡ ዘገባዎችንም አጣጥሏል። እንደዚህ አይነት ውንጀላዎች የመንግስትን ስም የማጥፋትና የምርጫውን ሂደት የማኮሰስ አላማ ያላቸው ናቸው ብሏል። በትግራይ ክልል እየተፈጸመ ነው የሚባለውን የሰብዓዊ መብት ጥሰት የማጣራት ሂደትም በተለያዩ አካላት እንደቀጠለ መሆኑን አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬው ከአዲስ አበባ